嗯嗯嗯。<Okay. S 2> okay. ይሄ ዛሬ ሐሙስ በመዚ ኪዳን ሙሴ የፋሲካውን በግ ሰውቶ ሕዝቡ ከሞተ በኩል የዳኑበት ከግብፅ የወጡበት ሌሊት ፈሮን ብዙ ጊዜ ተጠይቆ በብዙ መቅሰፍትም ተገሥጾ እንቢ ካለ በኋላ አስረኛው ቅጣት ሞተ በኩር ነበረ። ይኸውም የሰውም የእንስሳውም በኩር በዚያች ሌሊት በዚያች ቅጽበት እንዲሞት ማድረግ ይሄ ነበረ፣ ደፈሮ የተነገረው ነገር ግን ይህ መቅሰፍ እስራኤልን እንዳገኛቸው እንዳያገኛቸው እግዚአብሔር ለሙሴ የሰጠው ትእዛዝ ማንኛውም ቤተሰብ በቤት ውስጥ ተወልዶ ያደገ ጽፍሩ ያልዘረዘረ ቀንዱ ያልከረከረ ዓመት የሆነው ጠቦት በግ እንዳንድ ቀን የሚያልቅ በአንድ ራት ብቻ ያንን የሚጨርሱ ቤተሰቦች ግን ተቆጥረው በዚያ ቤት ይገኛሉ። ያን አርደው ጥሬውን እቅሉ አይበላም፣ ጥብስ ብቻ ነው። ለጠዋት አያድርም። ሲበሉትም ጫማቸውን እንዳደረጉ፣ ጥጥቃቸውን እንደታጠቁ፣ በሎታቸውን እንዳያዙ ሆኖ ያንን በቂጣ እንጀራ እንዲበሉት ደሙን ግን የቤቱን ግራና ቀኝ መቃኑንና ከታች መድረኩን ከላይ ደሙ ቀቡት። ቀሳፊው መልአክ ወደ ግብፅ በገባ ጊዜ እስራኤልን ከግብጻውያን ለይቶ እንዲያድን ያን በመቃኑና በመድረኩ የተቀባው እንዲመለከት ይህንኑ ጠብቀው እንዲያደርጉ በጉ ሚያዝያ አስር ተገዝቶ ቤት ይገባል። ሚያዚያ አስራ አራት ለአስራ አምስት አጥቢያ ማታ ይታረዳል። ሌሊቱ የእግዚአብሔር ቅጣት በግብጽ ላይ ይመጣል የሚል ነበረው። ሙሴ ለእስራኤል ነገረ። ሁሉም ተዘጋጁ። ማታ የፋሲካውን በጋረዱ እግዚአብሔር እንዳዘዛቸው አደረጉ። በዚህ ጊዜ በመላው ግብፅ የሰው እና የእንስሳ በኩር አለቀ። በዙፋን ካለው ከፈሮን ቤተሰብ ጀምሮ ወፍጮ እስከምትፈጭ አገልጋይ ድረስ ያለው የበኩር የሚባል ነገር በሙሉ አለቀ። በየቤቱ ጩኸት ብቻ ነበር። ፈሮን ራሱ ለወላጆቹ የበኩር ልጅ ስለነበረ ይኸው ቅጣት ያገኘኛል ብሎ ስለፈራ ቶሎ ይዘውጣልኛል ሙሴ ሁሉም ስንቅ ጥፋ ያዘጋጁ ብዙት ብቻ እየቋጠሩ ወጥተው ሄዱ እና በዚያች ሌሊት እግዚአብሔር ሕዝቡን ከግብፅ ባርነት ነፃ ስላወጣ ያቺ ዕለት የእግዚአብሔር ሌሊት እየተባለ ትጠራለች። ይሄ በምሳሌ ሆኖ ጊዜውን ሲጠብቅ ሁለት ሺ አመት ከኖረ በኋላ ጌታ ወደ ዓለም መጣ። በፋሲካው በግ ፈንታ እሱ ገባ። ስለዚህም ሚያዝያ አስር ቀን ወደ ተወሳይና አደረገ በጉ ተገዝቶ በሚታሰርበት ቀን ከዚያ ቀን ጀምሮ አይሁድ እሱን ለመግደል ሲዘጋጁ ሰነበቱ። ሰኞም ማክሰኞም ተነጋግረው ሳይሆንላቸው ቀርቶ ረቡ ሀሳባቸውን ቋጩ። ለመያዝ የፋሲካ በዓል ነው ብለው ቢፈሩም የእግዚአብሔር ፈቃድ ስለሆነ ችግሩ ይህን ያህል አልነበረም። ሐሙስ ማታ ከሚጸልይበት የአታክልት ቦታ ውስጥ ለመያዝ በቁ። እንግዲህ እነዚህ እስራኤል ማታ በቤተሰብ ደረጃ ማንም የውጭ ሰው ሳይገባበት ተሰባስበው በጉን እንደበሉ ደሙንም የቤቱን መቃን መድረክ እንደቀቡ ጌታ አሙስ ማታ ከህብስቱ ከወይኑ፣ አንድ ጽዋ ወይን፣ አንድ ህብስት ያላረረ ያልቀረበረ አንስቶ ካመሰገነና ከባረከ በኋላ ስለ እናንተና ስለ ዓለም ቤዛ ለኃጢአት ስርየት የሚቆረሰው ስጋዬ የሚፈሰው ደሜ ይህ ነው ብሎ እንኩ ብሉ፣ እንኩ ጠጡ ብሎ ሰጣቸው። እነሱም አሚን ዋአሚን ብለው ተቀብለውታል። እሱ አልተሳተፈም። እነሱ ብቻ ናቸው የተቀበሉ። ከዚህ ጊዜ ጀምሮ ከሙታን ውስጥ የተቆጠረ ነው። ግን ስራው በሌላ ሰው የማይሰራ ስለሆነ አንደኛ በዮሐንስ አስራ ሰባት የተጻፈውን የእርቅ ጸሎት ጸለየ። ከዚያም ወደ ጌቴሴማኒ የአትክልት ቦታ ሄዶ፣ አባት ሆይ የሚቻል ከሆነ ይህች ጽዋ ከእኔ ትለፍ፣ ግን ያንተ ፈቃድ ይሁን እንጂ እኔ ፈቃድ ይሁን አልልም ብሎ ሶስት ጊዜ መላሶ ጸለ የሚቻል ከሆነ የሚለውን ቃል ሲናገር በእግዚአብሔር ሐሳብ የተወሰነውን ለመለወጥ ጥርጣሬ አለ ማለት አይደለም። አምላክ በባህሪው አይሞትም፣ ሞት አይስማማውም። እንኳን እሱ ሰውም ኃጢአት ባይሰራ ኖሮ የሞት ግዳጅ አልነበረበትም። እርግጥ የሰው ተፈጥሮ ሞት የሚስማማው ሆኑን የተፈጠረ ቢሆንም ኃጢአት ባይሰራ ኖሮ የእግዚአብሔርን ትዕዛዝ ባይተላለፍ ኖሮ በሕይወት እንዲኖር እግዚአብሔር መሆኑ ተስፋ ሰጥቶት ነበራል። ተላለፈ ተስማሚ የሆነው የሞት ግዳጅ ወደቀበት። የአምላክ ባህሪ ግን ከዚህ በላይ ነው። የሞት ግዳጅ የለበትም። ጥንቱንም ሞት ተስማሚው አይደለም። ግን ሞት የማይስማማው የሞት ግዳጅ የሌለበት የሞት ግዳጅ የሌለበት ባህሪ ባለቤት እሱ የሰውን አካል ባህሪ ሞት የሚስማማውንና የሞት ግዳጅ ያለበትን የሰውን አካል ባህሪ ገንዘብ አድርጎ ሰው ሆኖ ስለተገለጠ ሰውንም በዚሁ ሊቤዣው ስለፈቀደ ይህን ስርዓት ሊያከናወን ነው። የሚቻል ከሆነ ያለው ሰው ባይሆን ይህ አይደረግም ነበር። አሁን ግን ሰው ሆነ። ሰው ከሆነ ሞት የሚስማማው ሆኗል ማለት ነው፣ ተችሏል ማለት ነው። እዚህ ከተደረሰ ነው ጌታ ሰው ለመሆን ከበቃው። አሁን ዓለሙ ሊድንበት የላከው የአብ ፈቃድ ፍጻሜ እንዲያገኝ ነው የጠየቀው ለምን ይጠይቃል? አውቆት የመጣ ነው እንዳንን። ሁልጊዜ እግዚአብሔር አዲስ ስራ በሚሰራበት ጊዜ ሁሉ መጀመሪያ ይናገራል ይናገራል። ያ ንግግር ግን ያንድ ብቻ ሳይሆን ሶስቱም አብ፣ ወልድ፣ መንፈስ ቅዱስ አንድ ሆኖ የሚሰሩት ስራ ነው። በአብ ልብነት ታስቦ በመንፈስ ቅዱስ ሕያውነት በመንፈስ ቅዱስ ህይወትነት ተሟልቶ በእግዚአብሔር ወልድ ቃልነት ይታወጃል። ሲታወጅ ስራ ላይ ይውላል። ለዚህ ነው በጥንተ ፍጥረትም ብርሃን ይሁን ሰውን እንፍጠር እያለ የተናገረ ያ ولكن يقولون لب يقولون أنهم يقولون أنهم ان يكون هناك أنهم يقولون أنهم يقولون أنهم يقولون أنهم يقولون أنهم እንደ ትናንትናው ጊዜ ገና ነው የሚልበት ቀን አይደለም። ሶስት አመት ከሶስት ወር ወንጌልን ባስተማረበት ጊዜ አልፎ አልፎ በቅዱስ ወንጌል እንደምንመለከተው ለአንዳንድ ጥያቄዎች ጊዜ ገና ነው የሚል መልስ የሰጠበት ጊዜ እንደነበረ እናስታውሳለን። ለምሳሌ መሬታችን ውሃውን ወይን እንዲያደርግ በጠየቃቸው ጊዜ ጊዜ ገና አልደረሰም ብሏታል። ይህም በጊዜው ውሃው ተቀድቶ ጋኖች እስኪሞሉ ያንንም አሳላፊዎች ትዕዛዙን ፈጽመው ለአሳዳሪው እስከሚሰጡ ድረስ ያለውን ሰዓት የሚመለከት ከመሆኑ ጋራ፣ ደሙን በወይን የሚሰጥበት ጊዜ ገና መሆኑን ነበረ የሚያመለክት። ይህንንም ቅዱስ ዮሐንስ በምዕራፍ በወንጌሉ በምዕራፍ ሁለት ገልጾታል። እንደገና ለዮሐንስ ምዕራፍ ሰባት እንደምንመለከተው የሶስተኛው ፋሲካ በዓል በሚከበርበት ጊዜ ቤተሰቦቹ እስከ መቼ ተሰውረህ ትኖራለህ? ግልጥ ስራ ለመስራት የሚፈልግ ሰው ሁሉ ተደብቆ አይሆንም እና እና በዓሉ ወደሚከበርበት ስፍራ አብረን እንሂድ አሉ። አሁን እናንተ ሂዱ። የእኔ ጊዜ ግን ገና ነው። እናንተ ምን ጊዜም ቢሆን ስራችሁን እንዳስተባጅ ተሰራላችሁ። እኔ ግን በዚህ አይነት አልሳያም። ከዚህም ጋር ዓለም ስራው ክፉ በመሆኑ ምክንያት ስለምወቅሰው፣ እኔን ይጠላል። እናንተን ግን አይጠላችሁም እና ሂዱ ብሏቸው እነሱ ቀድመው ከወጡ በኋላ እሱ ደግሞ ወዲያውኑ ወጣ ይላል። እንግዲህ የእግዚአብሔር የስራ ጊዜ ስላለው ያን ጊዜ ይጠብቃል። ጊዜው ከደረሰ በኋላ ግን ቀጠሮ አይሰጥም። ስለዚህ ለመቤታችን ደሙን ወይን አድርጎ የሚሰጥበት ጊዜ ገና መሆኑ ወደ ፋሲካው በዓል ለሚወጡት ደግሞ አሁንም በግልጥ በመስቀል ላይ የሚታይበት ቀን ገና መሆኑን የነገራቸው እሱ። ዛሬ ግን ጊዜው ስለደረሰ የጭጽዋ ትለፍ ብሎ ጠየቀ። ሞቱ እንዲፈጸም እሱ ካልሞተ ዓለም አይደልምና ያለሱ ሞት የዓለም ድህነት አይደረግምና ايه كس اوه اكاديس الى يم لموت مقرب برون يم يا يوم كمان يا ማንም ትሻላችሁ ብሎ ጠየቃቸው የናዝሬቱን ኢየሱስን አሉ እኔ ነኝ ሲላቸው ሁሉም በጀርባቸው ወደቁ እንግዲህ ይህ ሀይል ሞት እሱን የማይገዛው መሆኑን ነበረ የሚያሳይ ግን እንደገና አስነስቶ ማንም ትሻላቸው አላቸው የናዝሬቱን ኢየሱስን አሉ እኔ ነኝ ብያችሁ የለም ይህን የምትሹ ከሆነ እነዚህ ልቀቋቸው፣ ብለው ደቀ መዛሙርቱን አስለቀው እሱ እራሱን አሳልፈው ሰጥቷቸዋል። ከዚያ የደቀ መዛሙርቱ ይህ የብስጥ ስጋዬ ነው ብሎ ይህ ጽዋ ደሜ ነው ብሎ ከሰጠበት ጊዜ ጀምሮ ከሙታን ውስጥ የተቆጠረ ስለሆነ እንግዲህ ከዚያ ጀምሮ እስከ ዘጠኝ ሰዓት ያለው ሁሉ በአንድ ምውት ላይ የሚደረግ ክንዋኔ ነው ማለት ነው። አንድ ሰው ከቤተሰቡ በሞት ሲለይ ነፍሱ ከስጋው መለየፋ ከታወቀበት ጊዜ ጀምሮ ለሞታን የሚገባው ዝግጅት ይደረግለታል። መግነዙ፣ ጉዞ፣ መቃብሩ፣ ልዩ ልዩ መሰናዶ። ለጌታ ግን መሰናዶ የነበረው በጌደሴማንያ ተክልት ቦታ መያዝ ከሀና ወደ ቀያፋ ቀያፋ ወደ ወደ ሀና ቤት እያመላለሱ ማንገላታት፣ በተለይም ባንገቱ ገመድ አግብተው የፊተኞች ወደፊት ሲስቡ የኋለኞች ይለቁታል በግንባሩ ይወድቃል። የኋለኞች ወደ ኋላ ሲስቡ የፊተኞች ይለቁታል በጀርባው ይወድቃል። እንዲህ ሲንገላቱ ማደር እና ጠዋት ደግሞ ለምርመራ ወደ ጤላቶች ቢሮ መቅረብ ከሶስት እስከ ስድስት ሰዓት በአደባባይ መገረፍ፣ ፌዝ፣ ትፋት በበትርና በሌላም መሳሪያ እራሱን እየተመታ ማን የመጣ የሚል ኬዝ ነበረ እና ይህ ስርዓት ሁሉ በአንድ አስከሌል ላይ እነዚያ ቤተሰቦቹ እንደሚፈጽሙት ስርዓት አይነት ነው እንጂ እሱ ከዚያ ሰዓት ጀምሮ ከሞታን ጋር የተቆጠረ ነው። እንግዲህ ሶስት ማል ሶስት ሌት የሚያሰኘው ይህን ሁሉ አጠቃሉ ነው። በሁለተኛ መልኩ የጅ ጥዋ ከቤት ለፍ ሲል ምእመናንም ስለ እነሱ ለሞተላቸው አምላክ መስቀኑ ተሸክመው መከተል እንዳለባቸው የሚመራ አዋጅ ነበረ። ይህን ባይናገር ኑሮ ከእስጢፋኖስ ጀምሮ እስከ ዛሬ ድረስ ነገስታት፣ መሳፍንት፣ መኳንንት፣ ጀግኖች፣ ተራ ወታደሮች፣ ሴት ወይዛዝር፣ እናት አባት ህፃናት ሳይቀሩ መስቀሉ ተሸክመው በሰማይትነት አደባባይ ሊገለጡ አይችሉም ነበረ። ይህ ቃል ነው ሁሉንም ለዚህ እንዲበቁ ያደረጋቸው። ያለዚያማ ቁንጫ እና ተኋን የሚያርገበግበው የሰው ሰውነት እሳት፣ ስለት አዘውትሮ ተቀብሎ ድል ለመንሳት አይችልም ነበረ። ሰማያታት በገብ ጻድቃን በገዳም ገድላቸውን አከናውነው ድል ነሥተው መስቀል ተሸክመው ከዚህ ዓለም እንዲወጡ ያዘጋጃቸው ያስታጠቃቸው ይህች ጽዋ ከኔ ትለፍ የሚለው ቃል ነው። ሰማያታት በአደባባያቸው ጻድቃን በየባህታቸው ምእመናን በአለማቸው ሁሉም በየመልካቸው እግዚአብሔር የፈቀደላቸውን ተጋድሎ አከናውነው ፍትወትን፣ ኃጢአትን፣ ስስትን ድል ነስተው እንዲያልፉ ያደረጋቸው ይች ጽዋ ከእኔ ትለፍ ያለው ቃሉ ነው። በዚህ መሰረት ነው ዛሬ ቤተ ቤተ ክርስቲያን ምእመናንን የምታገለግል ምዕመናንም ቤተ ክርስቲያንን የሚያገለግሉ እሱ ራሱን ስለ ወገኖቹ ቤዛ አድርጎ ሰጥሶ በአብ በመላእክት ዘንድ እንደተመሰገነ እሱን ተከትለው መከራ መስቀሉን ተቀብለው ደስ ያስተኝት ደግሞ ራሱ እንደተናገረው በሰው ፊት ያመነኝን እኔም በአባቴና በቅዱሳን መላእክት ፊት አምነዋለሁ ብሎ ቃል ኪዳን እንደገባው በአባቱና በቅዱሳን መላእክት ፊት ቃሉን አጽድቆ የድላ ፊላቸውን ያቀዳጃቸዋል። ለዚህ መታሰቢያ ነው የዛሬውን እለት የምናከብረው። ሌሎችም ብዙዎች ናቸው። በአጠቃላይ የቀን የጠቅላላው መሰናዶ ውጤት የጠቅላላው ዝግጅት ውጤት አምላክ አስቦ ላቀደው አይሁድም ለተዘጋጁበት ስራ ሁሉ የመጨረሻ ቀን በመሆኑ ምክንያት የተደራረበ የስራ ፍሬ አለው። የደቀ መዛሙርት እግር ማጠብ ስራ፣ ተቁርባን መስራት፣ የፋሲካን እራት ማብላት በጌቴሴማኒ የአታክልት ቦታ የጸሎትን ስርዓት አከናውኖ ነው ለምእመናን ማስተላለፍ። ከዚያም ወደ መከራ መስቀል መግባት። እነዚህ ሁሉ ያን የሐሙስ ውጤቶች ስለሆኑ በጣም ከፍተኛ መታሰቢያ ያለው ዕለት ነው። ስለዚህ እግዚአብሔር አምላካችን ለዚህ ስላደረሰን ክብር ምስጋና ይሁን።